መንግስት ባለፈው ታህሳስ 29 በህወሓት አመራሮች ላይ የወሰደው የክስ ማቋረጥ ውሳኔ በቡድኑ ታጣቂዎች ከደረሰብን በደልና ጉዳት ሳናገግም የተወሰነ ውሳኔ ነው ሲሉ ለአሜሪካ ድምፅ ራዲዮ አስተያየታቸውን የሰጡ የደቡብና ሰሜን ወሎ እንዲሁም የደሴ ከተማ ነዋሪዎች ተናገሩ። በህዝብ ላይ ከደረሰው በደል አንጻር የህወሓት አመራሮች ክስ መቋረጥ ቅሬታ ማሳደሩ ምክንያታዊ ነው ያሉት የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ ከዳግም ወረራና ጉዳት ራስን ለመከላከል በሚለያዩ ሳይሆን አንድነታችንን በሚያጠናክሩ ጭብጦች ላይ እናተኩር ሲሉም ጥሪ አስተላልፈዋል። ለዝርዝሩ መስፍን አድራጌ የህወሓት ኃይሎች ለአምስት ወራት ገደማ ተቆጣጥረውት በነበረው ወልዲያ ከተማ ነዋሪ የሆኑትና መምህር መሆናቸውን ብቻ ጠቁመው ስማቸውን ከመጥቀስ የተቆጠበ አስተያየት ሰጪ መንግስት በተለይ የህወሓት አመራሮችን ክስ ማቋረጡ ቡድኑ በሰብአዊነት ላይ ያደረሰውን ሰቆቃ ግምት ውስጥ ያላስገባ ነው ብለዋል። ሴቶች የተደፈሩ አሉ። አስራ አንድ ሴቶች አጋለውን የወልዲያ ላይ እየተደፈሩ ማለት ከአምስት ልጆች በጥይት ተገለው ከአምስቱ ሶስቱን እኛን መሬታውን ያነሳ ነው። እኔ ራሴ ዛውኛ ሰፈር ስለሆነ ማለት ምንም አይነት የህክምና ነገር የለም ትራንስፖርት የሚባል ነገር ፈጽሞ አይታሰብም። በህክምና እጦት ምክንያት ብዙ ሰዎች ሙተዋል። በህክምና እጦት ምክንያት ነፍሰጡሮች መውለድ ሳይችሉ ቀርተው ወይም ደግሞ የህክምና አገልግሎት ሳያገኙ ቆይቶ ሙተዋል። ወልዲያ ላይ ነው የምነግር። እንግዲህ ከዛ ላይ ስድብ ነው ስድብ፣ ማንጓጠጥ፣ ማንኳሰስ፣ መናቅ፣ እንትፍ ማለት፣ በጥይት ማስፈራራት፣ በአጠቃላይ አሉ የሚሏቸውም እነሱ ማንኛውም መንገዶች ሁሉ ተጠቅመዋል። ማህበረሰባችንን በማንገላታት በኩል ማለት የምንሰማው ማንኛውም አይነት የተሽከርካሪና የመኪና ድምጽ ወይም ደግሞ የጥይት ድምጽ የእነሱ እየመስተን አሁንም እየባንን ያለን ይሄ በሆነበት ሰዓት እንዲህ አይነት ውሳኔ መወሰን ማለት የእኛን ሰቆቃ ለደን መክተት ማለት በደሴ ከተማ ኗሪ የሆኑትና በህክምና ሙያ የሚተዳደሩት ወይዘሮ ፋጡማ አሊ በበኩላቸው ውሳኔው በሳቸውም ሆነ በሚኖሩበት አካባቢ ከተፈጠረው ጉዳት ጋር የሚነጻጸር አለመሆኑን ነው የጠቀሱት። እንደ ወይዘሮዋ ከክስ ማቋረጥ በፊት መሰራት የሚገባቸው ተግባራት ተዘለዋል። እኔ ልጅ የተመታለች ተባራሪ መቶብኛል። ለአስራ ሁለት አመት ልጅ ማለት ነው። አስራ አምስት ቀን ያክል አሳክሜ ነው የሚያክምልኝ መድኃኒት ጠፍቶ ራሴ ባለሙያ በመሆኔ ብቻ በማጠብ ነው ያዳሙ። ስነ ልቦናችንም ተጎርቷል፣ ሞራላችንም ተጎርቷል። በተለይ አሁን በጦር የሆነ ሰዓት ባሳለፍንባቸው ጊዜዎች ብዙ ጤና ኬላዎች ወድመዋል፣ ብዙ ህጻናት ሙተዋል፣ ብዙ እናቶች ተጎድተዋል። ያ ጉዳት ሳያገግም ሳይመለስ እንደገና ደግሞ ቢያንስ ንብረት የቤት እቃችን ሳይቀር ሽሮ፣ በርበሬ ሳይቀር የአርሶአደሩ የባለሙያ ሁሉ ያለንበት ደረጃ አስጊ የሆነ ያንን ሳይመለስ ከነሱም ኬዝ ጋር ተያይዞ ስለሆነ ጦርነቱ ዚህ የደረሰውና መልሰና አሁን ለመቋቋም አርሶአደራችን የማይችልበት ህጻናት እራሱ እስካሁን ድረስ በመሞት ደረጃ ላይ ናቸው። እናቶች ምታይዘው ወንዝ ላይ እዛው ራሳቸው የሚሞቱበት አጋጣሚ አለና ይህ ሳይመለስ እንዴት መንግስት ትኩረት ሰጥቶ እነዛን ለመልቀቅ እንትናለን። ስመኞ በቀል የተባለ የከተማዋ ነዋሪ ደግሞ ውሳኔውን ለተከሳሾች ያደላ ሲሉ ነው የገለጹት። እጅጉን ለተከሳሾች ያደላ ነው። የተፈናቀለው ህዝብ ቁስሉ ሳይድን ወደ ቤቱ ሳይመለስ ሳይረጋጋ፣ የሞራል እና የተለያየ የአቅም ግንባታ ሳይደረግላቸው እንዲህ መሆኑ ለህዝቡ ዱብዳ ነው የሆነበት። እጅጉን አሳዛኝ ነው። በአምባሰል ወረዳ የፖለቲካ አመራር መሆናቸውን የተናገሩትና ስማቸውን ከመግለጽ የተቆጠበ አስተያየት ሰጭ በበኩላቸው ዜናውን ስሰማው በጣም በድንጋጤ ነው የተዋጥኩት። ምክንያቱም የኢትዮጵያ ህዝብ ተወካዮች ምክር ቤት ይህንን ቡድን በአሸባሪነት ፈርጆታል። የህዝብ ተወካዮች ምክር ቤት እንግዲህ ከኢትዮጵያ ህዝቦች የተውጣጣ ነው ይሄ ተውጣጣ አካል የወሰነውን ውሳኔ መንግስት በአቋራጭ እንደውም፣ በስሜት ማለት ይቻላል። ይሄ ሁሉ ህዝብ ተገብሮ፣ ይሄ ሁሉ ህዝብ ሀብት ወድሞ፣ ይሄ ሁሉ ህዝብ ጭንቅላቱን ማይድንን ለጠባሳ ጥሎ የሄደን ቡድን በነጻ መፍታት ሀገር መቀለድ ሀገር መቀለድ መሆኑን ነው። አለማዩ ተስፋዬ የተባሉ የደሴ ከተማ ነዋሪና ስማቸውን ከመጥቀስ የተቆጠቡት የፖለቲካ አመራር እንዲህ አይነት ድንገተኛ ውሳኔ በመንግስትና በህዝብ መካከል አለመተማመን ሊያስከትል ይችላል የሚል ስጋት አላቸው። ህዝቡ ላይ ተጽዕኖ ያሳድራሉ ብዬ ነው የማስበው። አንደኛ ለፖለቲሻኑ የማይመች ህብረተሰብ እየፈጠርን ያለ ነው። ምክንያቱም ፖለቲሻኑን ህብረተሰቡ ሁልጊዜ ሳያም ነው የሚኖር ማህበረሰብ ነው የሚኖረው። ለጊዜው እሺ ይልሃል፣ ነገር ግን ያንን ነገር ተግባራዊ ሊያደርግልህ ፍቃደኛ አይሆንም፣ እና ማህበረሰብ ላይ ተጽዕኖ ይፈጥራል። አመራሩም በለው ከላይ እስከታች ያለው በመንግስት ላይ እምነት አይኖረውም። እምነት እንዲኖረው ተፈልጎ ቢሆን ኑሮ ህዝቡን አወያይቶ ይደርስ ነበር። ምን ችግር መኳል ነበረው። በደሴ ዙሪያ ጉጉፍቶ አካባቢ ነዋሪ የሆኑት ሰይድ አህመድ የተባሉ አስተያየት ሰጭ ደግሞ ውሳኔው የተላለፈበትን እለት ተችተዋል። በወንጀል ተጠርጥረውም ሊሆን ይችላል፣ በወንጀል ተከሰውም በፍርድ ቤት ደረጃ እየታዩ ቢሆን የሚለቀቁት ብዙ ጊዜ በዓልን ወይም አዲስ ዓመትን አንተርሶ ነው። ይሄ በተለይ ለታሳሪ ቤተሰቦች የበዓል ስጦታ ሙሉ ሊታሰብ ይችላል። ምናልባት ለታሳሪ ቤተሰቦች ከበዓል ስጦታን በላይ ነው። ለአብዛኛው ህዝብ ግን በዓሉን ተቀምቷል። ሌላ ገና ነው እንግዲህ የሚጠብቀው እንጂ የዘንድሮ ሙስሊም ነኝ ግን አብዛኛው ህዝብ ራሱ በዓሉን አከበረ ብዬ አላስብም። ጓደኞች ተረብሸው ነበር ያመሹት እንዲ ሚሌ ዲያስፖራ የሚሆን ወደ ሀገር ውስጥ ተጠርቷል ጥሪም ተቀብሎም እየመጣ ነበር። በውሳኔው እነሱም እንደደነገጡ ነው የሚሰማኝ። ይህ በእንዲህ እንዳለ የአማራ ክልል ርዕሰ መስተዳድር ዶክተር ይልቃል ከፋለ አማራ ክልል ከደረሰበት መጠነ ሰፊ ጉዳትና አሁንም ካልተቋጨው ጦርነት አንጻር ሲታይ በውሳኔው ብዙሀኑ ቅሬታ ቢያድርባቸው ምክንያታዊ ናቸው ማለታቸውን ጠቅሰው የሀገር ውስጥ መገናኛ ብዙሀን የዘገቡት ዛሬ ነበር። ይሁን እንጂ ርዕሰ መስተዳደሩ ከሚለያዩ ይልቅ አንድ በሚያደርጉ መሰረቶች ላይ መቆም አዋጭ ነው ማለታቸው ተሰምቷል። የነሰባት መፈታት አለመፈታት ከወረራው ጋር ስናወዳድረው ምንት ነው? ምንም ነገር የለም። በነሰባት መፈታትና አለመፈታት ላይ አተኩረን ከተለያየን እንዳከማለን ለሌላ ጥቃት እንጋለጣለን። ስለዚህ ይሄ ስትራቴጂክ አካሄድ አይመስለኝም። በዚህ መንፈስ ህዝቡ ከደረሰበት ሰቆቃ ከደረስበት በደል አንጻር ተነሱ ተነስቶ ቢቆጭ ቢናደድ ቢንገበገብ ስህተት የለውም፣ ትክክል። ጠቅላይ ሚኒስትር አብይ አህመድ ውሳኔው በህዝብ ዘንድ ምን ያህል ቁጣ እንደቀሰቀሳም ነው ውሳኔውን ሲሰሙም እንደ ሌላው መደንገጣቸውን መናገራቸው ይታወሳል። ያም ሆኖ ለኢትዮጵያ የሚበጅና ለዘላቂ ጥቅሟ የሚያግዝ ዘርፈ ብዙ ጠላቶቿን የሚቀንስ በአውደ ውጊያ የተገኘውን ድል በሰላሙ መድረክ መድገም የሚያስችል በመሆኑ እየመረረም ቢሆን ውሳኔውን ለመቀበል መገደዳቸውን በትናንቱ የመከላከያ ህንጻ ምረቀ መርሃ ግብር ላይ ባስተላ ባለፉት መልእክት ገልጸዋል። ይህንኑ ተከትሎ ዓለም አቀፍ ተቋማትና አገራት ታህሳስ 29 መንግስት ያደረገውን የክስ ማቋረጥ ውሳኔ በበጎ የተመለከቱት ሲሆን የተባበሩት መንግስታት ድርጅት ሊቀመንበር አንቶኒዮ ጉቴሬዥን ጨምሮ ከፍተኛ ባለስልጣናት በውሳኔው ላይ አስተያየት ሰጥተዋል። ከዋይት ሀውስ በተሰጠው መግለጫም ፕሬዚዳንት ጆ ባይደን ከኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ጋር በኢትዮጵያ ውስጥ እየተካሄደ ስላለው ግጭት ሰላምና እርቅን ለማስፈን እንዲቻል ስለሚካሄደው ጥረት መነጋገራቸው መሆናቸውን አስታውቋል። የተፈቱትን ፖለቲካ እስረኞችንም አስመልክቶ ፕሬዚዳንቱ ምስጋናቸውን መግለጻቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ